የጎዱት አምስት ሰዎች ናቸው። ወንጀሉን የፈጸመው ልጅ በያዘው መጥረቢያ እና ጩቤ ነው እነዚህ ሰዎች የጎዳቸው። ከእነሱ ውስጥ ደግሞ አራቱ ሀገር ለመጎብኘት የመጡት የቻይና ሆንግ ኮንግ ተወላጆች ሲሆኑ፣ አንደኛው እንደዚሁ አደጋ አደረሰበት የሚባለው ማን እንደሆነ በጋዜጣዊ መግለጫ ላይ በደንብ አልተነገረም። ልጁ ባቡሩን ጥሎ ሲወጣ መንገድ ላይ ያገኘው ሰው ነው። ሁለቱ የቻይና ተወላጆች ከፍተኛ አደጋ ሲጎዱ የአንደኛው ሕይወት አሳሳቢ ሁኔታ ላይ ይገኛል። መርማሪዎች ይህንን አስደንጋጭ ጥቃት ትናንት በመንገደኞች ማመላለሻ ባቡር ላይ የጣለውን ወጣት ማንነት ደርሰውበታል። ጥቃቱን ለመጣል ያነሳሳውስ ምክንያት በወቅቱ ታውቋል። አደጋ ደረሰው የአስራ ሰባት አመት ወጣት አፍጋኒስታን ልጅ ነው። የመጣውም እነሱ እንደሚሉት ከሁለት አመት በፊት ነው፣ ተገን የጠየቀ ነው። እዚሁ አካባቢ የወጣቶች ማሳደጊያ ቦታ ነበረ፣ ግን ባለፉት ሁለት ሳምንታት ጊዜ ውስጥ አሳዳጊ ወላጅ ቤተሰብ አግኝቶ ከእነሱ ጋር የሚኖር ነው ፖሊሶች እንደሚሉት ከአሁን ያገኙት እና ተጨባጭ ነው ብለው የሚናገሩት ነገር ቢኖር ክፍሉ ገብተው ያገኙት አንድ በእጅ የተሳለ የእስላማዊ መንግስት ባንዲራንና እንዲሁም አንዳንድ የኮምፒውተርና ከዚህ በፊት ደግሞ ይላላኩ የሚደዋወል የነበራቸውን ማስረጃዎች ለመሰብሰብ የኪስ ስልኩን ሞባይሉን ነው። ግን ይህንን በተመለከተ ጊዜው አጭር ስለሆነ ምን እንደጻፈ ከማን ጋር ግንኙነት እንደነበረው እሱን እናወጣለን ብሎ ነው የተናገሩት። ከሞላ ጎደል ግን ይሄ ልጅ ጨዋ እንደነበረ አልፎ አልፎ መስጊድ ሄዶ ጸሎት እንደሚያደርስ እና አክራሪ ደግሞ እንዳልሆነ ጓደኞቹም አሳዳጊ ቤተሰቦቹም የተናገሩት ነገር ነው። ግን በምን ተነስቶ ይህንን መጥረቢያውንና ጩቤውን ይዞ ባቡር ተሳፍሮ ይሄን አደጋ ሊያደርስ እንደቻለ ወደፊት በዝርዝር እንመለስበታለን የሚለውን ነገር ነው ያስቀመጡት። ጥቃቱን በተመለከተ በጀርመን መገናኛ ብዙሃን ምን አይነት ዘገባዎች ወጥተዋል? ህዝቡስ ምን እያለ ነው? እንደዚህ አይነቱ ነገር መቼም ጀርመን ሀገር ውስጥ ተሞክሮ ሁለት ሶስት ጊዜ የሚታየ ነው። እንደምናስታውሰው ሃኖቨር ከተማ አንዲት ወጣት ልጅ ዘላ አንዱን ፖሊስ ከኋላው መታ በጩቤ ወቅተዋለች። ግን የዚህ ልጅ ሁኔታ ምናልባት ደግሞ ወደፊት ማንኛውም ሰው ሊያደርገው የሚችለው ሁኔታ ነው ተብሎ ስለሚገመት የጀርመን ዜና ወኪሎች ስለዚህ ጉዳይ ጥልቀት ያላቸውም ጠበብ ወይንም ደግሞ ፖሊሱ እንደሚሉት ከሆነ አሁን የገባንበት ሁኔታ እንደ ድሮ አይሮፕላን የሚጠለፍበት አይደለም። እንደ ድሮ ትላልቅ ፎቆች የሚፈነዱበት አይደለም። ማንም ሰው ነገ በትንሹም ቦታ አደጋ ሊደርስበት የሚችል ሁኔታ ነው። አውቶቡስ ውስጥ ሊፈነዳ ይችላል። ባቡር ውስጥ አሁን እንደተሰማው ሊሆን ይችላል። ወይንም ጉልት ገበያ ወይ ሱቆች ውስጥ ወይንም ሰዎች ተሰብስበው በዓል ሲያከብሩ፣ እና ይህ የሚያሳስብ ሁኔታ ነው የሚሉት። ነገር ግን የእስላማዊ መንግስት የኔ ሰው ነው ደጋፊ ነው ብሎ የተናገረው በሰዎች መካከል የጀርመን ሀገር ጥርጣሬ እንዲፈጠር እና እያንዳንዱ ሰው ጎረቤቱን እንዲጠረጥረው የውጭ ሀገርን ሰው እንዲጠረጥረው የውጭ ሀገሩ ሰው ደግሞ ሌላውንም እንዲጠረጥር የሚያደርግበት መተማመን እንዲጠፋ የሚያደርጉት እንቅስቃሴ ይመስላል። ግን ይህንን ለመቆጣጠር ደግሞ አንደኛ ጸጥታውና ጠንክር ፖሊሶቹን በሰፊው እንዲሰማሩ እናድርግ የሚል ነው። ግን ነገሩ የሚመለከታቸው ሰዎች አንድ የሚሉት ሌላ ነገር ቢኖር እነዚህ ወጣቶች፣ በተለይ ወጣቶች ናቸው ይህንን የሚያደርጉት ከሀገራቸው ተሰደው አውሮፓ እስከሚደርሱ ድረስ ያሳለፉት ሁኔታና መከራ፣ ጭንቀት እነዚህን ሰዎች በትንሽ ነገር የሚያበሳጭ ከተበሳጩ ደግሞ ራሳቸው መንፈሳቸው ተረብሾ ያገኙትን ነገር ይዘው ተያይዘው ተናንቀው ገደል የሚገቡ ናቸው የሚለውን ያስቀምጡት አሳሳቢ ሁኔታ ነው። በጣም አመሰግናለሁ። ይልማ ኃይለ ሚካኤል ከበርሊን።